በአሁን ሰዓት ላይ በርካታ ጥንዶች የወሲብ ግንኙነትን ሲፈጽሙ ዶጊ ስታይል ወይንም የፍንድድ የምንለውን የወሲብ ፖዚሽን እጅግ በጣም እየወደዱትና እየተጠቀሙበት ይገኛሉ። ዶጊ ስታይል ወይንም የፍንድድ የምንለው የወሲብ ፖዚሽን አጠቃቀሙን በተገቢው መንገድ ካወቅንበት ግንኙነት ላይ እጅግ በጣም በርካታ ጠቀሜታዎችን ይሰጠናል። ነገር ግን በዚህ ፖዚሽን ግንኙነት ስንፈጽም ማድረግና ማወቅ ያለብንን ጥንቃቄ በተገቢው መንገድ ካላወቅን በተለይ ደግሞ በሴቶች ብልት ላይ ከፍተኛ የጤና ጉዳት ሊያደርስ ይችላል። በአጠቃላይ ዶጊ ስታይል ወይንም የፍንድድ የወሲብ ፖዚሽንን በግንኙነት ጊዜ ስትጠቀሙ ምን ጠቀሜታዎችን ታገኛላችሁ? ምን አይነት ጥንቃቄስ ልታደርጉ ይገባል? የሚለውን በዶክተር ዮናስ ቁጥር ሁለት የዩትዩብ ቻናል ላይ ስለ ዶጊ ስታይል ምን የኦሲፕ ፖዚሽን ማወቅ ያለባችሁን መሰረታዊ ሀሳቦች በዝርዝር አስፈሬላችኋለሁ። የዩትዩብ ቻናሌን ሊንክ ፕሮፋይል ውስጥ ገብታችሁ በምታዩት የዩትዩብ ምልክት በቀጥታ በመግባት የዚህን መረጃ ሙሉ ዝርዝር ልታደምጡት ትችላላችሁ።